የዲደብሊው ዜና አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆም። የላኦስ የጸጥታ ኃይሎች ኢትዮጵያውያንን ጨምሮ በሳይበር ማጭ በርበሪያ መረቡ ሲሰሩ ነበር ያላቸውን 800 ገደማ የውጭ ዜጎች በቁጥጥር ስራ ውለው ከሀገር ማባረራቸውን አስታወቁም። የኢትዮጵያ አየር መንገድ ትናንት ሐሙስ አጋጥሞት በነበረው ጭጋጋማ የአየር ሁኔታ አርባ ሁለት በረራዎች መስተጓጎላቸውን አስታወቅም። አየር መንገዱ በበረራ መስተጓጎል ከአውሮፕላን አንወርድም በማለት አምባጓሮ ያስነሱ ግለሰቦችን በሕግ ሊጠይቅ እንደሚችልም ገልጿል። በሶማሊያ ከአልሸባብ ጂሀዲስት ቡድን ጋር ግንኙነት አላቸው ተብሎ የሞት ቅጣት በተፈጸመባቸው አራት ወጣቶች ጉዳይ ላይ ጥልቅ ሐዘን እንደተሰማው የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታወቅም። በጦርነት በምትታመሰው ሱዳን የሰብአዊ እርዳታ የጫኑ የተወሰኑ የጭነት ተሽከርካሪዎች ከቻድ ተነስቶ ዳርፉር መግባታቸውን የዓለም የምግብ ፕሮግራም አስታወቅም። እስራኤል ባለፉት 24 ሰዓታት ጋዛ ውስጥ በፈጸመቻቸው የአየር ጥቃቶች 24 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቅም። እስራኤል በበኩሏ ከትናንት ሐሙስ አንስቶ በርካታ የሐማስ ታጣቂዎች መግደሏን ገልጻለች። ኢራን ለአውሮፓ ህብረት የንነጋገር ጥያቄ አቀረበች። አዲሱ የኢራን የውጭ ጉዳይ ሚኒስትር አባስ አራግጂቺ በሁለቱ ቡድኖች መካከል ከቅርብ ዓመታት ወዲህ ተበላሽቶ የቆየውን ግንኙነት ለመመለስ ያለመ ንግግር ከህብረቱ የበላይ ሰዎች ጋር ማድረጋቸው ተሰምቷል። ዜናውን በዝርዝር የላኦስ የጸጥታ ኃይሎች ኢትዮጵያውያንን ጨምሮ በሳይበር ማጭበርበሪያ መረቡ ሲሰሩ ነበር ያላቸውን 800 ገደማ የውጭ ዜጎች በቁጥጥር ስር ውለው ከሀገር ማባረራቸውን አስታወቁም። የጸጥታ ኃይላቱ በማይናማርና ታይላንድ አዋሳኝ አካባቢዎች በቁጥጥራቸው ስር ከዋሏቸው የሀገሬውን ጨምሮ 771 የ15 ሀገራት ዜጎች ውስጥ 282ቱ ሴቶች ናቸው። በቀጠናው ሀገራት የተሳካለት በተባለለት የላኦስ የጸጥታ ኃይሎች የሳይበር አጭበርባሪዎችን የማደን ዘመቻ ቻይናን ጨምሮ ከሌሎች የዓለም ሀገራት ድጋፍ ማግኘቱን የፈረንሳይ ዜና አገልግሎት ዘግቧል። የላኦስ ማይናማርና የቻይና ዜጎች በብዛት በሚገኙበትና በጸጥታ ኃይሎች ቁጥጥር ስር ከዋሉት ውስጥ ከኢትዮጵያውያን በተጨማሪ ከቡሩንዲ፣ ኮሎምቢያ፣ ጆርጂያ፣ ህንድ፣ ኢንዶኔዥያ፣ ሞዛምቢክ፣ ዩጋንዳ፣ ቱኒዚያ እና ፊሊፒንስ የመጡ ዜጎችም ይገኙበታል። ተጠርጣሪዎቹ የሳይበር አጭበርባሪዎች ብርቱ ማስጠንቀቂያ ተሰጥቷቸው በዘመዶቻቸው እርዳታ ወደየመጡበት ሀገራት መላኩን የሀገሪቱ ፖሊስ አስታውቋል። የላኦስ የጸጥታ ኃይሎች ዘመቻውን የከፈቱት በሀገሪቱ የኢኮኖሚ ዞን ተብሎ በተለይ አካባቢ መጠነ ሰፊ የሳይበር ማጭበርበር ማጋጠሙን ተከትሎ ነው ተብሏል። ዶችቬለ ከሳምንታት በፊት በርካታ ኢትዮጵያውያን በላኦስ ታይላንድና ማይናማር በሳይበር አጭበርባሪዎች ተታለው መውጫ አጥተው መቸገራቸውን የተመለከተ ዘገባ ማስደመጡ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ኢትዮጵያውያኑን ለማስመለስ በአካባቢው ካሉ የኢትዮጵያ ኤምባሲ ጋር በመነጋገር ጥረት እየተደረገ መሆኑን ገልጸው ነበር። የኢትዮጵያ አየር መንገድ ትናንት ሐሙስ አጋጥሞት በነበረው ጭጋጋማ የአየር ሁኔታ 42 በረራዎች መስተጓጎላቸውን አስታወቀም። አየር መንገዱ በረራ በመስተጓጎሉ ከአውሮፕላን አንወርድን በማለት አምባጓሮ ያስነሱ ግለሰቦችን በሕግ ሊጠይቅ እንደሚችልም ገልጿል። የኢትዮጵያ አየር መንገድ ትናንት ሐሙስ ገጠመኝ ባለው ጭጋጋማ የአየር ሁኔታ እንዳለው ምሽት ወደ መቀሌ ለመብረር በተዘጋጀ አውሮፕላን ውስጥ የነበሩ አንዳንድ ተሳፋሪዎች የበረራውን መሰረዝ መቀበል ባለመፈለግ አምቧጋሮ መቀስቀሳቸውን ጠቅሷል። የአየር መንገዱ የህዝብ ግንኙነትና የኮርፖሬት ኮሚኒኬሽን ኃላፊ ሀና አጥናፉ ለዶችቨለ እንዳሉት በግለሰቦች ተፈጠረ የተባለው አምቧጋሮ የጥፋት ደረጃው በህግ ባለሙያዎች እየታየ ነው ህግ አለ። አየር መንገዱ ብዙ ጊዜ ቀለም ያቤት አገርስ እንደምናልፈው ከበድ ያለ ሊሆን ግን ያው በህግ የሚያስጠይቅ ነው የሚሆነው። ትናንትናም አንወርድም የሚለው ትንሽ ከበድ ያለ ውስጥ ካቴጎራይዝ ይደረጋል። ቀለም ያለው ላይ ነው እንዴት ነው የሚለውን እንግዲህ የህግ ክፍላችን የሚወስነው ማኔ ነው የሚሆነው። ድምፃዊና በቲክቶክ የማህበራዊ መገናኛ ዘዴዎች በርካታ ተከታዮች ያሉት ጆን ዳንኤል ከአየር መንገዱ ሰራተኞች ጋር በአውሮፕላን ውስጥ የነበረውን ንትርክ በቀጥታ ስርጭት ሲያስተላልፍ በርካቶች ተጋርተውታል። ጆን ዳንኤልን ጨምሮ በአምባጓሮው ተሳትፏል የተባሉ ሰዎች በጸጥታ ኃይሎች ቁጥጥር ስር ይዋሉ አይዋሉ ግን ለጊዜው የተባለ ነገር የለም። በሶማሊያ ከአልሸባብ ጂሀዲስ ቡድን ጋር ግንኙነት አላቸው ተብሎ የሞት ቅጣት በተፈጸመባቸው አራት ወጣቶች ጉዳይ ላይ ጥልቅ ሀዘን እንደተሰማው የተባበሩት መንግስታት የህፃናት መረጃ ድርጅት ዩኒሴፍ አስታወቀ። ዩኒሴፍ እንዳለው በሶማሊያ ከፊል ራስ ገዝ ፑንትላንድ ከሽብር ቡድን ጋር ግንኙነት ነበራቸው የተባሉ አራት እድሜያቸው ከ18 ያልሞላ ታዳጊዎች ታዳጊ ወጣቶች በሞት ተቀጥተዋል። ድርጅቱ የጥፋተኝነትና የቅጣት ውሳኔዎች የተሰጡ ልዩ የህፃናት ፍትህ ሂደቶች በሌሉበትና ለህፃናት ቦታ በማይሰጡ ወታደራዊ ፍርድ ቤቶች ነው ሲል በመግለጫው አትቷል። የፑንትላንድ ባለስልጣናት ከታጣቂ ቡድኖች ጋር ግንኙነት ያላቸውን ህጻናት እንደ ተጎጂ እንዲቆጥሩ ያሳሰበው ዩኒሴፍ ህጻናት በወታደራዊ ፍርድ ቤት እንዳይዳኙ፣ ተገቢ የዳኝነት አካሄዶችን እንዲያገኙና ልጅ ከሚለው ትርጉም ጋር የተጣጣሙ የፍትህ ሂደቶች እንዲከተሉም ጠይቋል። በፑንትላንድ ወታደራዊ ፍርድ ቤት በጋል ካዮ ከተማ በዋለው ችሎት ግድያና የቦምብ ጥቃት ፈጽመዋል የተባሉ አስር የአልሸባብ አባላት በተላለፈባቸው የሞት ፍርድ ባለፈው ቅዳሜ በጥይት ተደብድበው መገደላቸውን የሶማሊያ የመገናኛ ብዙኃን ዘግበዋል። በጦርነት በምትታመሰው ሱዳን የሰብአዊ እርዳታ የጫኑ የተወሰኑ የጭነት ተሽከርካሪዎች ከቻድ ተነስተው ዳርፉር መግባታቸውን የዓለም የምግብ ፕሮግራም አስታወቅም። የአስቸኳይ ጊዜ የምግብ እርዳታን ጨምሮ ሱዳን የደረሰው የእርዳታ ቁሳቁስ በአስከፊ ረሃብ ውስጥ ሆኖ ለወደቁ 130000 ሱዳናውያን ቅድሚያ እንደሚሰጥ ዓለም አቀፉ ድርጅት አስታውቋል። ዛሬ የቻድን ድንበር አቋርጠው ዳርፉር የደረሱት የጭነት ተሽከርካሪዎች ማሽላ፣ ጥራጥሬ፣ ሩዝና የምግብ ዘይት መጫናቸውን የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቲፈን ጁጃሪክ ተናግረዋል። ከዓለም የምግብ ድርጅትና ከዓለም አቀፉ የስደተኞች ድርጅት ማለትም አይኦኤም የተውጣጡ የተወሰኑ የእርዳታ መኪኖች አሁን ከቻድ በአድሬ ድንበር ማቋረጫ በኩል ወደ ዳርፉር ገብቷል። በቻድ ድንበር የተከፈተው የሰብአዊ እርዳታ መተላለፊያ ለመጪዎቹ ሶስት ወራት ክፍት ሆኖ እንደሚቆይ የሱዳን መንግስት አስታውቋል። በሱዳን ሁለቱ ጄኔራሎች በሚመሩ ወታደራዊ ኃይሎች መካከል በተቀሰቀሰውና 16 ወራት ባስቆጠረው ጦርነት ከሞቱት ከቆሰሉትና ከተፈናቀሉት በተጨማሪ 25 ሚሊዮን ያህል ሱዳናውያን ለረሃብ መጋለጣቸውን የመንግስታቱ ድርጅት መረጃ ያመለክታል። ይህ ዶችቨለ ነው። እስራኤል ባለፉት 24 ሰዓታት ጋዛ ውስጥ በፈጸመቻቸው የአየር ጥቃቶች 24 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታወቅም። እስራኤል በበኩሏ ከትናንት ሐሙስ አንስቶ በርካታ የሐማስ ታጣቂዎች መግደሏን ገልጻለች። ጋዛ ካን ዩኑስ ውስጥ የሚገኝ የሐማስ ታጣቂዎች የሚገለገሉበትን ዋሻ ማውደሟንም እስራኤል ገልጻለች። የፍልስጤማውያን ዜና አገልግሎት ዋፋ በበኩሉ እስራኤል ሰላማዊ ሰዎች በተጠለሉበት የመኖሪያ አካባቢ ባደረሰችው የአየር ጥቃት በርካታ ሰላማዊ ሰዎች ተገድለዋል ብሏል። እስራኤል ግን በአየር ጥቃቱ የሐማስ የሮኬት ማስወንጨፊያ ጣቢያን ማጥቃቷን ነው የገለጸችውም። በተያያዘ በሰሜናዊ እስራኤል ከሊባኖስ አዋሳኝ ስፍራዎች ከሂዝቦላ ታጣቂዎች ጋር የሮኬትና የአየር ጥቃት ልውውጥ መደረጉን የጀርመን ዜና አገልግሎት ዘግቧል። በሁለቱም አካባቢዎች ስለተደረጉ ውጊያዎችም ሆኑ ደረሱ ስለተባሉ ጉዳቶች ከገለልተኛ ወገን ማረጋገጫ አልተገኘም። በእስራኤልና ሐማስ መካከል በጋዛ ጦርነት ከተጀመረ ዓመት ሊሞላው በተቃረበበት በዚህ ጊዜ ከ40 ሺ በላይ ፍልስጤማውያን ሲገደሉ ከ2.2 ሚሊዮን በላይ የጋዛ ነዋሪዎች ውስጥ ከ90 በመቶ በላይ የሚሆኑት ቢያንስ አንድ ጊዜ ከቤት ንብረታቸው ተፈናቅለዋል። ኢራን ለአውሮፓ ህብረት የንነጋገር ጥያቄ አቀረበች። አዲሱ የኢራን የውጭ ጉዳይ ሚኒስትር አባስ አራክጂ በሁለቱ ወገኖች ከቅርብ ዓመታት ወዲህ ተበላሽቶ የቆየውን ግንኙነት ለመመለስ ያለመ ንግግር ከህብረቱ የበላይ ሰዎች ጋር ማድረጋቸው ተሰምቷል። የውጭ ጉዳይ ሚኒስትሩ ትናንት ሐሙስ በሰጡት መግለጫ ከአውሮፓ ህብረት ጋር በጋራ መከባበር ላይ በተመሰረተ አካባቢ ያለውን የግንኙነት ማደግን በደስታ ይቀበላል ብለዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፕ ቦሬል በበኩላቸው በኤክስ ገጻቸው ባሰፈሩት መረጃ በጋራ ጥቅም ላይ በሚውሉ በሁሉም ጉዳዮች ላይ እንደገና የመገናኘት ተስፋ የሚያሳድር ጉዳይ ላይ ከኢራናቻቸው ጋር መወያየታቸውን አስታውቀዋል። የሁለቱ ባለስልጣናት ንግግር ውጥረት ማርገብና ከማባባስ መቆጠብን ጨምሮ በዩክሬን ጦርነት ላይ ከሩሲያ ጋር ወታደራዊ ትብብር ማቆምን ማካተቱን የፈረንሳይ ዜና አገልግሎት ዘግቧል። ከትናንት በስቲያረቡ ስልጣናቸውን በይፋ የተረከቡት የውጭ ጉዳይ ሚኒስትር አባስ አራግቺ ለምዕራቡ ዓለም ባላቸው ግልጽነት ይታወቃሉ። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ል የላኦስ የጸጥታ ኃይሎች ኢትዮጵያውያንን ጨምሮ በሳይበር ማጭበርበር መረብ ውስጥ ሲሰሩ ነበር ያላቸውን 800 ገደማ የውጭ ዜጎች በቁጥጥር ስር አውለው ከአገር ማባረራቸውን አስታወቁም። የኢትዮጵያ አየር መንገድ ትናንት ሐሙስ አጋጥሞት በነበረው ጭጋጋማ የአየር ሁኔታ 42 በረራዎች መስተጓጎላቸውን አስታወቀም። በበረራው መስተጓጎል ከአውሮፕላን አንወርድም በማለት አምቧጓሮ ያስነሱ ግለሰቦችን በህግ ሊጠይቅ እንደሚችልም አስታውቋል። በሶማሊያ ከአልሸባብ ጂሃዲስት ቡድን ጋር ግንኙነት አላቸው ተብሎ የሞት ቅጣት በተፈጸመባቸው አራት ወጣቶች ጉዳይ ጥልቅ ሐዘን እንደተሰማው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታወቀም። እስራኤል ባለፉት 24 ሰዓታት ጋዛ ውስጥ በፈጸመቻቸው የአየር ጥቃቶች 24 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። እስራኤል በበኩሏ ከትናንት ሐሙስ አንስቶ በርካታ የሐማስ ታጣቂዎች መግደሏን ገልጻለች። ኢራን ለአውሮፓ ህብረት የእንነጋገር ጥያቄ ያቀረበች። የዜናው መልእክት በዚሁ አበቃ። ጤና ይስጥልን።